ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላቸው ፕሮግራም ነው። ዛሬ ሐሙስ ሚያዝያ 8 ቀን 2007 ዓ ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። ዜና፣ ኢትዮጵያውያን በአሜሪካና ዲሞክራሲ በተግባር ፕሮግራሞች በቅደም ተከተል ይቀርባሉ። የማስተናግዳችሁ ሰለሞን ክፍሌ ይሆናለሁ። ጽዮን ግርማ ፕሮግራሙን ትምራለች። አሁን የሰዓቱን ዋና ዋና የዓለም ዜና ካላነች ፍሰሃ የንስማ አብራችሁ ናምሹ በደቡብ አፍሪካ ከተማ ደርበን በብዙ ሺህ የሚቆጠሩ ሰዎች የአምስት ሰዎችን ሕይወት ያጠፋውን በብዙ ሺህ የሚቆጠሩትን ደግሞ ከመኖሪያቸው ያፈናቀለውን ጸረ የውጭ ሀገራት ተወላጆች ግጭትን በመቃወም ሰልፍ አድርገዋል። አራት ሺህ የሚሆኑ ሰዎች ጸረ የውጭ ሀገር ተወላጆች ዝንባሌ ይውደም፣ የተባበረች አፍሪቃ ትኑር የሚል ጩኸት እያሰሙ ተሰልፈዋል። የከተማይቱ ነዋሪዎች፣ ተማሪዎች፣ የሃይማኖትና የፖለቲካ መሪዎች ተሳትፈውበታል። ጆሃንስበርግ ከተማ አካባቢ ደግሞ የውጭ ተወላጆች ይዞታ የሆኑ ሱቆችን ለማጥቃት ዛሬ በተሰባሰቡ ጸረ መጤ ሰዎች ላይ ፖሊሶች የጎማ ጥይቶችንና እምባስ መጪ ጋዝ ተኩሰዋል። በደቡብ አፍሪቃ የተነሳው ግጭት መጀመሪያ ላይ የሶማሊያውያንና የኢትዮጵያውያን ይዞታ በሆኑት ሱቆች ላይ ያነጣጠረ ነበር። አሁን ግን ጥቃቱ ወደ መላ አፍሪካውያን መጤዎች ተስፋፍቷል። ብዙዎቹ በፍርሃትና በጭንቀት ሸሽተዋል። ብዙ ቤተሰቦች በግጭቱ ምክንያት በመጠለያ ሰፈሮች ተጠግተው በታጠቁ ዘቦች እየተጠበቁ ነው። በደቡብ አፍሪካ ድህነትና ሥራ አጥነት እየተስፋፋ በመሄዱ የውጭ ሀገራት ተወላጆች የሥራ ዕድል እየተቀራመቱ ነው የሚል ስሜት አድሮባቸዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዩናይትድ ስቴትስ በዓለም አቀፍ ግንኙነት ላይ የበላይነት ቦታ ለመያዝ እየሞከረች ነው። ሩሲያ ግን ምንጊዜም ቢሆን የመተባበር ፍላጎት አላት ብለዋል ፑቲን። ይህን ያሉት በቴሌቪዥን በሚያደርጉት አመታዊ የጥያቄና መልስ ጊዜ ላይ ነው። በቀጥታ ስርጭቱ ጥያቄ የሚያቀርቡት ከሀገሪቱ ሕዝብ ነው። ሚስትር ፑቲን ቀጥለውም ሩሲያ ከሁለተኛው የዓለም ጦርነት በኋላ የራሷን የልማት ሞዴል በብዙ የምስራቅ አውሮፓ ሀገሮች ላይ በግድ ለመጫን ሞክራለች። ከዛ የተገኘ ጥሩ ነገር የለም። ይሁንና አሜሪካውያንም በዓለም ዙሪያ የራሳቸውን ሞዴል ለመጫን በመሞከር ተመሳሳይ ተግባር እየፈጸሙ ነው፣ እነሱም አይሳካላቸውም ሲሉ ፕሬዚደንት ፑቲን ነቅፈዋል። በአውሮፓ ሁለተኛው የዓለም ጦርነት ያበቃበትን ሰባኛ ዓመት ሞስኮ በተከበረበት ወቅት የአውሮፓ መሪዎች በበዓሉ እንዳይገኙ ዩናይትድ ስቴትስ ተጽዕኖ አድርጋባቸዋለች ሲሉ ፕሬዚደንት ፑቲን ተናግረዋል። የሩሲያ ፕሬዝደንት ቀጥሎም ኤስ 300 የአየር መከላከያ መሳሪያን ለኢራን ለመሸጥ የሚቻልበትን ሁኔታ ያመቻቹት ኢራን የኒውክሌር ፕሮግራሟን በሚመለከት ስምምነት ላይ ለመድረስ ባሳየችው ፍላጎት ምክንያት እንደሆነ ተናግረዋል። ሞስኮ 800 ሚሊዮን ዶላር የሚያወጡ ኤስ 300 የተባሉ ባትሪዎችን ለኢራን ለመሸጥ የተስማማችው እንደ አውሮፓ አቆጣጠር በ207 ዓ.ም ነበር። ይሁንና የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኢራን ላይ ማዕቀብ በመጣሉ ሩሲያ ኩንትራቱን አቋረጠች። የኢራንና የዓለም ሀያላን ሀገሮች ቡድን ተደራዳሪዎች የኢራን የኒክሌር መርሃ ግብርን በሚመለከት የሚያካሄዱት ቀጣይ ዙር ንግግር በመጪው ሳምንት በ ቪየና ይደረጋል። ንግግሩ የሚካሄደው በመጪው ሳምንት ሮብና ሐሙስ እንደሆነ የአውሮፓ ህብረት ዛሬ አስታውቋል። ሁለቱ ወገኖች ቀደም ሲል የቀየሱትን የስምምነት መሰረተ ሀሳብ ወደ መጨረሻው ስምምነት ለማድረስ ጥረት ያደርጋሉ። በመጪው ሰኔ ሰላሳ ቀን የመጨረሻ ስምምነት ላይ ለመድረስ አቅደዋል። ብሪታንያን፣ ቻይናን፣ ፈረንሳይን፣ ሩሲያን፣ ዩናይትድ ስቴትስንና ጀርመንን የሚያቅፈው ቡድን ኢራን ኒክሌር መሳሪያ እንዳትሰራ ለማረጋገጥ ሲል ኢራን የኒክሌር ፕሮግራሟን እንድትገድብ ይፈልጋል። ኢራን ከተስማማች ኢኮኖሚዋን የጎዳው ማዕቀብ ይነሳላታል። ዓለም አቀፍ የኦቶሚክ ኤነርጂ አገልግሎትም ከኢራን ጋር ገንቢ ንግግር ማካሄዱን ገልጿል። በተባበሩት መንግስታት ድርጅት ስር የሚሰራው ድርጅቱ የኢራን የኒክሌር ፕሮግራሙን በሚመለከት ከኢራን ጋር የራሱ የሆነ ንግግር እያካሄደ ነው። በቅርቡ ሌሎች ስብሰባዎች እንደሚያደርጉም አስታውቀዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪ እና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት ኢትዮጵያውያን በአሜሪካ እናልፋለን። አዘጋጅና አቅራቢው አዲሱ አበበ ነው። እንግዳዬ ዮናስ ቢሆነኝ ነው። ዮናስ ዘ መካኒክ ይሉታል። መካኒኩ ዮናስ ከሲያትር ዋሽንግተን ብዙ ሺ የሲያትል ከተማ ኢትዮጵያውያን ዮናስን አንሳን ሂሮ ማለት ያልተዜመለት ወይም ያልተዘመረለት ጀግና ይሉታል። ነገሩ እንዲህ ነው። ዮናስ ቢሆነኝ ሲያትል ውስጥ የመኪና መጠገኛ ገራዥ አለው። ይሄ በራሱ አንድ ስኬት ነው። በባዕድ አገር የራስን ድርጅት አቋቁሞ የሥራ ባለቤት፣ የሥራ ፈጣሪ መሆንና ሌሎችንም መርዳት። ከዚያ ሌላ ደግሞ ዮናስ ስራው ገራዥ ውስጥ ብቻ አይወሰንም። ማህበረሰቡን በተለያዩ ሁኔታዎች ያገለግላል። ለምሳሌ ስብሰባዎችን ማዘጋጀት፣ በስብሰባዎች ስፍራ የመድረኩን መነጋገሪያና የድምፅ መተላለፊያውን ማለት ሳውንድ ሲስተሙን ማስተካከል፣ ለማህበረሰቡ የሚሆን እርዳታ በሚካሄድበት ስነ ስርዓት ሁሉ ተገኝቶ መርዳት፣ መለገስ፣ መካኒክ ለመሆን ፍላጎት ያላቸውን ወጣት ኢትዮጵያውያንም በነጻ ማሰልጠን። እነዚህ ሁሉ በጎ ጎኖች ዮናስን በማህበረሰቡ ውስጥ መልአክ አሰኝተውታል፣ ይላል ኢትዮ ሚዲያ ላይ ያነበብኩት ታሪኩ። ይህ መልካም ኢትዮጵያዊ ዛሬ በከባድ ሕመም በመያዙ ኢትዮ ሚዲያ ማህበረሰቡን ጠቅሶ እንዳሰፈረው፣ ይህን ያልተዜመለት ወይም ያልተዘመረለት ጀግና ለመታደግ የአካባቢው ማህበረሰብ በቁርጠኝነት ተነስቶ ርብርቦሽ እያደረገለት ነው። ከህያው ምስክሮች ዮናስን በቅርብ ከሚያውቁት ወገኖች፣ ከቅርብ ቤተሰብ እንዲሁም ከራሱ ለመስማት ዮናስ ማን ነው? ምን ሰራ? ህመሙ ምንድን ነው? ወዘተረፈ በሚሉ ጥያቄዎች ተነስቼ ቀጣዩን አጠር ያለ ውይይት ለዛሬ ኢትዮጵያን በአሜሪካ ፕሮግራም አዘጋጀቻለሁ። ወደ ራሱ ወደ ዮናስ ልለፍ። ሰላም ዮናስ ዮናዝ እንደምን ነው ደህና ነኝ ፋሲካ እንዴት አለፈ ፋሲካ ጥሩ ነው እንዴት ነው አሁን ጤንነት አሁን ደህና አሁን ደህና አልፎ አልፎ ደረሳሉ እንጂ አሁን በጣም ደህና ነኝ ስንት ጊዜ ሀኪም ቤት ቆየ እሱም በትክክል አላስታውሰውም ስንት ጊዜ እንደቆየው ምንድን ነው የሚያመህ አሉ ይቅርታ ጭንቅላት ብሬን ቲመር ነው ብሬን ቲመር በፊት ከነበረበት ሁኔታ አሁን እንደተሻለ ነግራኛለች ወዲት ልክ ነው። ለውጥ አለው አሁን የተሻለ ማስታወሱ እንትን የተሻለ ይመስለኝ። የመዘንጋቱ ነገር እንዴት ነው? ለምሳሌ አሁን የተነጋገርነውን ከአራት አምስት ቀን በኋላ ሳይሆን ወዲያው ወዲያው ትረሰዋለህ? የማታስታውሰው በጣም ምን ያህል ሲቆይ ነው ለማለት ነው። ያው ብዙ ሳይቆይ ነው የምታስታውሰው እምረሳው ማለት ኦ፣ ብዙ ሳይቆይ ትረሳዋለህ። የምታስታውስበት ምንም መንገድ የለም እንዲሁ ሰዎች ወይም እሱ አካል ላስታወሱ የለም። ሐኪሞቹ ምን ተስፋ ሰጡ? ያው እንትን ብሬን ቱመር ነው እና እሱ እንትን እየቀነሰ በሄደ ቁጥር የማስታወስ እንትን እየጨመረ እንደሚሄድ ነገር ኦፕራሲዮን ለማድረግ ቀዶ ሕክምና ማለት ነው አይቻልም አሉ። ያው ያለበት ቦታ ጥሩ አይደለም። እጥው ያለበት ቦታ መጥፎ ነው እ ያለበት ቦታ መጥፎ ነው። ለቀዶ ሕክምና አይመችም አይመችም። አንተ በጣም መልካም ሰው እንደሆንክን ያነበብኩት ገራዥ ውስጥ ትሰራለህ ውሎህ፣ ከዛ ውጭ ደግሞ እንደገና ለማህበረሰቡ ወጣቶችን በነፃ መካኒክ የሚሆኑ ታሰለጥናለህ። ማህበረሰቡ ስብሰባዎች ሲያደርጉ ከገንዘብ ጀምሮ መድረኩን ማዘጋጀት፣ የዚህ የድምፁን ሳውንድ ሲስተሙን የመሳሰለ ሌላ ሙያ አለህ እንዴ ከመካኒክነት ሌላ? ከመካኒክም ሌላ ነው ያለኝ? ከደግነቱ ሌላ ማለቴም ነው ደግሞ። አይ፣ ሌላ ነገር የለኝም መካኒክ ማህበረሰቡ በጣም ነው የሚወድህና የሚያከብርህ። እንደው ያልተዜመለት ወይም ያልተዘመረለት ጀግና አንሳንግ ሂሮ ነው የሚሉህ እና በእውነት እንግዲህ ይገባሃል ነው ብዙዎቹ የሚሉት። እኔ በንባብ ብቻ ነው በአካል አላየሁህም ወይም አንተዋወቅም። ግን እንዲህ ሰው በሕይወት እያለ ሲመሰገንና ስራው በህብረተሰቡ ዘንድ እውቅና ሲያገኝ መልካም ነው። ይሄ ራሱ ለአንተ በጣም ጤንነት ይሰጣል ብዬ አስባለሁ። ይከብዳል ትንሽ ያናል፣ እንደሚባለው ያን አይመስለኝም፣ ግን መልካም አድርገሃል። ሰዎች ናቸው የመሰከሩት የተናገሩት፣ ስለ አንተ አንተ አደለህም ከኢትዮጵያ። ቆየህ ከመጣህ ዮናስ? ትንሽ ቆይቻለሁ። ስንት አመት? አስራ ሶስት አመት። ጎበዝ ነው፣ አረሳህም? እሱን ታዲያ እዚህ ሀገር ትንሽ ሙያ አጠናህ ተማርክ? እዚህ አልተማርኩም፣ የሀገር ቤት ትንሽ ሞክር ነበር የአውቶ ሜካኒክ እና በዛው ኢትዮጵያ ነበር የምትሞክረው እሱን። እዚህ ሀገር ኢትዮጵያ፣ ትንሽ ትንሽ እንዲሁ በትምህርት ቤት ሲዘጋ ልጆነንም ሄደው እሱን ነው። በለፈው ጊዜ ሲያትል የሚገኙ ኢትዮጵያውያን በብዛት ተሰባስበው የገንዘብ አስተዋጽኦ አድርገውልህ ነበር፣ ረዳህ እሱ በጣም አዎ። በዚህ አጋጣሚ ለሚያደምቁ ለሚወዱ አስተዋጽኦ ላደረጉልህ ሰዎች የምትናገረው ነገር አለ? አሁን ይህ እናንተ ውይይት ሲተላለፍ ሌሎችም ያደምጣሉና። ነው ያው በአጠቃላይ በሲያት ልጅ ምስጋና ያቀርባለን። በጸሎትም በገንዘብም የረዱኝ መልካም ነው። እግዚአብሔር የመጨረሻውን ምሕረት ያርግልህ። ዮናስ ተመልካም ሰው ነህ። ጤንነትህ ተመልሶ ይህን ማህበረሰብ እዛ ብቻ ያሉትን ሌላውንም እንድታገለግል እግዚአብሔር ይርዳ። ዮዲት ቢሆነኝ የዮናስ ታናሽ እህት ነች። ነርስ ማለት አስተማሚ ለመሆን የጀመረችውን ሙያ ባታጠናቅቅም ጅምሯ ግን ወንድሟን ለማስታመም እንደረዳት ነግራኛለች። ለመሆኑ የዮናስ ጤንነት አሁን ምን ደረጃ ላይ ነው? ይሁዲት ጤንነቱ በጣም አሁን እየተሻለው ነው። መቼም ከመጀመሪያው ጊዜ በጣም ለውጥ አለው። ችግሩ ያው የመርሳት ችግር ነው። ሾርተር ሜሞሪው ነው ያጣው። የአጭር ጊዜ ማስታወስ እንትኑ የለም። አዎ እና የቅርብ የቅርብ ነገሮችን ቶሎ ቶሎ ስለሚረሳ ያው አብሮ መሆን ያስፈልጋል። ከእሱ ጋር ብዙ መድኃኒቶች ይወስዳል። መድኃኒቶቹን በሰዓት መስጠት፣ ምግቡን። አንዳንድ ጊዜ አሁን እንኳን ብዙ ለውጥ አለው ግን አንዳንድ ጊዜ ልገ ብዙ ነገሮች አዊር አይደለም እና ያው ከስሩ መለየት አያስፈልግም ነበር። አሁን ግን ትንሽ ፕሮግረስ አለው፣ እግዚአብሔር ይመስገን። እድገት ለውጥ አለው። አዎ ምንድን ነው የምትረጃው አንቺ? በትክክል የሚረሳውስ ምንድን ነው? ለምሳሌ አሁን ምግብ አልበላሁም ይላል፣ ወይም መብላቱን ይረሳል። የመሳሰለ እንደዛ ይረሳል። አንዳንድ ነገሮችን ማድረግ ይፈልግና ይረሳል። ለምሳሌ ደህና በሆነ ሰዓት መቀመጥ አይወድም። አንዳንድ ነገሮችን መነካካት ይወዳል እና አንድን እቃ ከሆነ ቦታ አንስቶ ለምሳሌ የሆነ ኬብል ነገር ፈልጎ ወደ መኝታ ክፍሉ ይገባና ምን ሊያመጣ እንደሄደ ይረሰዋል። ቶሎ ቶሎ ጥያቄዎች፣ ይህ ምሳሌ ነው የምንሰጠውና ቶሎ ቶሎ ብዙ ጥያቄዎችን ይጠይቀኛል። በሁሉም ነገር ላይ ማለት ነው። እንደዚህ አይነት ነገሮች አሉ። ከዛ ውጭ ግን ያው ሁሉንም ነገር ማስታወስ መብላቱንም፣ ንጽህናውንም፣ ሁሉንም ነገር በተመለከተ ማስታወስ ያስፈልጋል። አንቺ ሙሉ ጊዜሽን እሱን በመንከባከብ ነው የምታሳልፊው? አዎ ያው ከሱ ጋር ነው ያለሁት። አትሰሪም? አልሰራም። በኑሮ ማን ይደግማቸው ማን ይደግፋቸዋል? ታዲያ ገቢ መቼም ያስፈልጋል። እንግዲህ እስካሁን እግዚአብሔር ይመስገን እንግዲህ የሲያትል ህዝብ ተባብሮናል። በዛም ያለ ነው። በቀጣይ እንግዲህ አሁን ከመንግስት ማግኘት የሚገባው ምናምን ነገር ቤኔፊት ካለ እነሱን ነገሮች ለማስተካከል ጥረት እያደረግኩኝ ነው። የሚያግዝሽ ሰው አለ የወዲት ወይስ ብቻሽን ነው አንቺ ይህን ሁሉ የምታደረጊ? እንዲሁም በሀሳብ አልተለዩኝ ሰዎች አሉ። በሀሳብ የሚያግዙኝ ሰዎች አሉ። ሌላ የቤተሰብ አባል የለም የቤተሰብ አባል የሉም። ወንድሞቼ ነው ልል የምችላቸው ያው መወለድ ቋንቋ ነው ይረዱኛል። ምንም እንኳን የዚህ ሀገር ኖሮ ሩጫ ቢሆንም በስራ የተ ብዙ ስራ ያለባቸው ቢሆንም ባላቸው ጊዜ ግን ብቅ እያሉ ያዩኛል። እንደው ዝም ብሎ ኢትዮጵያያን ወገኖች ናቸው። ያው ወንድሞቼ ነው የምላቸው። ከኢትዮጵያ በቅርብ የመጡ ልጆች አሉ። ከኢትዮጵያ የምትተዋወቁ ናቸው እንጂ የስጋ ዝምድና የለም ማለት ነው። አዎ ያው ከወንድሞች ለይቼ ባላያቸውም በስጋ ደረጃ ሄድ ብንል እንደዛ አይደለማው። እውነት ነው። እሺ ኢትዮጵያ ቤተሰቦቻችሁ አሉ? የወዲት አሁን አሉ። እናት አባት እናታችን በቅርብ ጊዜ ያልፋለች። አባታችሁ አሉ? አባታችን አለ በህይወት ስለ የሆና ስመ ምን ይላሉ? ይከብዳል። ያው ሀገር ቤት ላለ ሰው ይከብዳል። ያውቃሉ? ግን ያውቃል መጀመሪያ መታመሙን ነገር፣ በሂደት ግን ትክክለኛ ያለበትን ሁኔታ ያውቃል አሁን ተረድቷል። ምን አይነት ህመም እንደታመመ ምን አይነት ሴሪየስ የሆነ ነገር እንደታመመ አሁን ተረድቷል። ማውራት ስለሚችልም ድምፁን ስለሚሰሙም ይጽናናሉ ብዬ አስባለሁ። አዎ ህመሙ ደግሞ እግዚአብሔር ይመስገን እንደዚህ ሲናገር ጥሩ ነው ያለው እና ያጽናናል ሰው ባለፈው የተደረገለት የገንዘብ አስተዋጽኦ ረዳ። ምንም ጥያቄ የለውም መርዳት ብቻ ሳይሆን ህይወታችንንም ያቆሙ ያ ነው ማለት ይቻላል። በጣም በጣም ይረዳን ያ ባይሆን ኖሮ ትንሽ ከባድ ሊሆን ይችል ነበረ። በዚህ አጋጣሚ እንደው ለኢትዮጵያውያን እዛ ላለው አካባቢ የምትናገሪው ነገር አለ? አዎ፣ በሲያትል ለሚኖሩ ኢትዮጵያውያን በሙሉ ማስተላልፈው በጣም በጣም ነው የምናመሰግነው። እስካሁንም ድረስ እንደ ቤተሰብ ነው እንደ ቤተሰብ ሆናችሁ አልተለያችሁኝም። እስካሁንም ህመሙ ምንም እንኳን ረጅም ጊዜ ወሰደ ቢሆንም አሁን ወደ ኦልሞስት ስምንተኛ ወር አልፎ ለዘጠነኛ ወር እየገባ ነው። በዚህ ሁሉ ጊዜያት ግን የቤተሰብ አባልም እንኳን ይረሳል። ጊዜው በረዘመ ቁጥር ዮናስ ግን አልተረሳም። አሁንም በጸሎታችኋለሁ፣ አልተለያችሁኝም። ይሄ በጣም ትልቅ ብርታት ሆኖኛል። እኔንም እሱን አስታምም ጊዜ ያደረሰኝ የሰው ድጋፍ በመኖሩ ነው። በድጋሚ እንግዶችን አመሰግናለሁ። ለዮናስ ቢሆነኝ መልካሙን ሁሉ እንመኛለን። በነገራችን ላይ ዮናስ ማህበረሰቡን እንደ መርዳቱ የማህበረሰቡ ጽፈት ቤት ውስጥ ለዮናስ ምን አደረገ፣ ምንስ እያደረገ ነው በሚል የማህበረሰቡን ኃላፊዎች አነጋግሬ አለሁ ለጊዜው ወይዘሮ ሙልመቤት ረታን ነው ያገኘሁት። የሲያትል ኢትዮጵያውያን ማህበረሰብ የቦርድ ዲሬክተር ናቸው። ያሉኝን ባጭሩ ላቅርብ። ከጊዜ አንጻር ዮናስን ለመርዳት በቅርቡ በነበረው የእርዳታ ማሰባሰብ ፕሮግራም ዝግጅቱ የተካሄደው በዚህ በእኛ በማህበረሰብ ጽህፈት ቤት አዳራሽ እንደሆነ ገልጠውልኛል። ለዚህ ቅን ደግና ለሁሉ ደራሽ ኢትዮጵያዊ ሁላችንም የምንችለውን ሁሉ እያደረግን ነው ብለዋል ወይዘሮ ሙልመቤት። እናመሰግናለን። የፕሮግራም ማሳሰቢያ <tip>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 ከአፕ ስቶር ለኖኪያና የቆዩ ስማርት ስልኮች ከኤም ዶት ቢ አይ ኤን ዩ ዶት ኮም ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ። የእርስዎ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ። ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት ወይም የከተማ እንቅስቃሴ ወይም የግብርና ስራ ወይም የከብት እርባታ ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ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 ወደ ሁለተኛውና መጨረሻው ቅንብር እንሸጋገራለን ዲሞክራሲ በተግባር ዩናይትድ ስቴትስ ከኪዩባ ጋር በሚኖራት ግንኙነት አዲስ የለውጥ ፖሊሲ ጀምራለች ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል ይህ የሚስተር ኬሪ አስተያየት የተሰጠው ፕሬዚደንት ባራክ ኦባማ ባለፈው ቅዳሜ ከኩባው አቻቸው ከራውል ካስትሮ ጋር ያደረጉትን ያልተጠበቀ ግንኙነት ተከትሎ ነው። የፕሬዝደንት ኦባማ አስተዳደር ኩባን አሸባሪዎችን ይረዳሉ ከተባሉ ሀገሮች ዝርዝር ውስጥ ለማስወጣት በቅርቡ ይወስናል ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ መናገራቸውን ጠቅሶ የቪኦኤው ቪክቶር ቤቲ ተከታዩን አጠናቅሯል። ለዲሞክራሲ በተግባር ዝግጅቴ ይዤዋለሁ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ባሳለፍነው እሁድ ከጋዜጠኞች ጋር ባካሄዱት ቃለ ምልልስ ፊዴል ካስትሮ እንደ አውሮፓውያን ዘመን አቆጣጠር በ1959 ዓ ም ሥልጣን እንደያዙ ዩናይትድ ስቴትስ የጀመረችው የማግለልና የኢኮኖሚ ማዕቀብ ፖሊሲ ለሕዝቡ የተፈለገውን ውጤት አላስገኘም ብለዋል። እምነታችን በጣም ግዙፍ ነው። መነጋገር በመጀመር በሁለቱ አገሮች መካከል ጉዞዎችን በመቀጠል ዝውውርን፣ እንዲሁም ጉብኝቶችን በመፍቀድ አስተሳሰብ ያድጋል፣ የመለወጥ ዕድሉም እንዲሁ ይሰፋል። የኩባ ሕዝብ ራሱ ሐሳብን በነጻነት የመግለጽ ዕድሉ በጣም ያድጋል። እነዚህ ሁሉ ነገሮች ተግባራዊ ሲሆኑ ነው ለውጥ ከጊዜ በኋላ የሚመጣውና እድገትም የሚኖረው። አሁን አንድ ቦታ ላይ መጀመር ነበረብን ፕሬዝዳንት ኦባማ ያን ያልሰራ ፖሊሲ ለመቀየር በድፍረት ወሰኑ ለውጥ የሚጀምረው ቀስ በቀስ ነው የሚሉት ውጭ ጉዳይ ሚኒስትር ኬሪ በቅድሚያ በዲፕሎማሲያዊ ግንኙነት ከዚያም ግንኙነቶቹን የማሻሻል ሂደት ይቀጥላል ብለዋል ፕሬዝደንት ባራክ ኦባማ ባለፈው ቅዳሜ ከሚስተር ካስትሮ ጋር ሲገናኙ በሁለቱ ሀገሮች መሪዎች መካከል ከሃምሳ ዓመታት በኋላ የመጀመሪያው መሆኑ ነው ንግግሮቹ በሚኖረን ግንኙነቶች ላይ አንድ ለውጥ ሊያመጡ ይችላሉ ሲሉ ኦባማ ያስረዳሉ። በርካታ አሜሪካውያንና ኩባውያንም ተግባብቶ መኖርን ይደግፋሉ ሲሉ አክለዋል። ውጭ ጉዳይ ሚኒስትር ኬሪ እንደተናገሩት ደግሞ ዩናይትድ ስቴትስ አሸባሪዎችን ይደግፋሉ ስትል ከፈረጀቻቸው ሀገሮች ዝርዝር ውስጥ ኪዩባን ለማስወጣት ለፕሬዚደንቱ ሐሳብ አቅርቤአለሁ። ይህን ደግሞ ኪዩባም ደጋግማ የምታቀርበው ጥያቄ ነበር ብለዋል። በዚህ ጉዳይ ላይ አመቺ በሆነው ጊዜ ፕሬዚዳንት ውሳኔያቸውን ይሰጣሉ። እኛ ውጭ ጉዳይ መስሪያ ቤቱ ያቀረበውን ሐሳብ አስተላልፈናል። አሁን በመሥሪያ ቤቶች መካከል በሚፈጸም የልውውጥ ሂደት ላይ ነው። ያን ዝውውር ሂደት እንደ ጨረሰ ፕሬዚዳንት ውሳኔያቸውን ይሰጣሉ። የፕሬዝደንቱ ውሳኔ በቅርብ ቀናት ጊዜ ውስጥ ይሆናል ብዬ ጠብቃለሁ ሲሉም አክለዋል ውጭ ጉዳይ ሚኒስትር ጆን ኬሪ። በዚህ ዕለት እሁድ የኒው ጀርሲው ዲሞክራት ሴናተር ሮበርት መነንዴዝ በሌላ ከጋዜጠኞች ጋር በተካሄደ ቃለ ምልልስ ከፕሬዝደንት ኦባማ የኪዩባ ፖሊሲ ጋር መሠረታዊ ልዩነት አለኝ ሲሉ ተችተዋል። በሰኔት ውስጥ የውጭ ጉዳይ ኮሚቴው አንጋፋ አባል ሮበርት መነንዴዝ በዚሁ ወቅት ሲናገሩ ዋሽንግተን ሐቫና የጠየቀችውን ሁሉ ሰጥታ የኪዩባን ሕዝብ የሚጠቅም አንዳችም ነገር ሳታገኝ ባዶጇን ተመልሳለች ሲሉ አማረዋል። መለንዴዝ ለዚህ ክርክራቸው እንደ ማስረጃ የተጠቀሙትም እንደ አውሮፓ ውያን አቆጣጠር በ1977 ዓ ም በግድያ ወንጀል ተፈርዶባት ከእስር በማምለጥ በአሁኑ ጊዜ በኪባ ጥገኝነት ተሰጥቷት የምትኖረውን የጆአን ቼሲማርድን ጉዳይ ነው ሪ ሐቁ እንግዲህ የኒው ጀርዚ ትራፊክ ፖሊስ ገድላ ላመለጠችውና በኤፍቢአይ ለምትታደነው ጆዋን ቼዚማድ ለተባለች ወንጀለኛ ሴት ከለላ የሰጠችውን ኩባን አሸባሪዎችን ከሚደግፉ አገሮች ዝርዝር ውስጥ የማስወጣት ጥያቄ ነው የቀረበው። ሐቁ የተባበሩት መንግስታት የጸጥታው ምክር ቤት ማዕቀብ ለጣለባት ለሰሜን ኮሪያ የጦር መሳሪያ በማስተላለፍ ውሳኔውን የጣሰች ኪዩባ ወይም ደግሞ በቅርቡ ለኮሎምቢያ አማጺያን እንዲደርስ ታቅዶ የተያዘውን ጦር መሳሪያ ያስጫነች ኪዩባ፣ ለስፓኝ አሸባሪዎች እንዲሁም ለሌሎች አሸባሪዎች መሳሪያ የምታቀብል ኪዩባ አሸባሪዎችን ከሚረዱ መንግስት ዝርዝር ውስጥ ትውጣ ነው ጥያቄው። የዓለም አቀፉን የጦር መሳሪያ ማዕቀብ ከጣስክና አሸባሪዎች ሀገርህ ውስጥ ካሉ ለእኔ ያቺ አገር ከዝርዝር ውስጥ አትወጣም። ፕሬዚደንት ኦባማ ለአምባገነኖች እጅህን ከዘረጋ የጨበጡትን ይለቃሉ የሚል አቅጣጫውን የሳተ ስሌት ይጠቀማሉ ሲሉም የኒው ጀርሲው ዲሞክራት ሴናተር ሮበርት መነንዴዝ ተናግረዋል። ወላጅ አባታቸው ከኩባ የሆኑት ሌላው የሪፐብሊካን ፓርቲው ሴናተር ቴድ ክሩዝ በበኩላቸው ቅዳሜ ዕለት ሚስተር ኦባማን የሚተች መግለጫ አውጥተዋል። ከዚህ ቀደም ዘጠኝ ያህሉ የሁለቱም የፖለቲካ ፓርቲዎች ፕሬዝደንቶች በአካባቢያችን ለሚገኝ አምባገነን ሳይሸነፉ ቆይተው አሁን በኦባማ ጊዜ ታየ። ፕሬዚደንቱ የኪውባን ሕዝብ እንደ ታሰረ እንዲቆይ ትተውታል ብለዋል ቴድ ክሩዝ። በራስ ዩኒቨርስቲ የላቲን አሜሪካው ምሁር ማርክ ጆንስ በበኩላቸው ሚስተር ኦባማ ግንኙነቶችን ለማሻሻል ባለፈው ታኅሳስ የደረሱትን ውሳኔ የዩናይትድ ስቴትስን ፖሊሲ ከቀዝቃዛው ጦርነት ወደ 21ኛው ክፍለ ዘመን አሸጋጋሪ ደፋር እርምጃ ነው ሲሉ አወድሰዋል። ማርክ ጆንስ አክለውም እርምጃው ዩናይትድ ስቴትስ ከሌሎች የላቲን አሜሪካ ሀገሮች ጋር ያላትን ግንኙነትም ያጠናክራል ብለዋል። የከዚህ ቀደሙ የኪውባ ፖሊሲያችን ያተረፈልን ነገር ቢኖር ወደ ኋላ ጉተታና እኛን አጥፊዎች ተደርገን እንድንወሰድ ወይም እንድንታይ ነበር ከኛው የላቲን አሜሪካ ሸሪኮች እንኳ ሳይቀር ጥርጣሬ እንዲያድርባቸው አድርጓል። ከንግድ ልውውጥ አንጻር ካየነውም ዩናይትድ ስቴትስ ወደ ውጪ ለምትልካቸው ቁሳቁሶች ኪውባ በተለየ ግብርና መሳሪያዎችን በመግዛት ሁነኛ አገር ትሆናለች። ከኪውባ ጋር ግንኙነቱን ለማሻሻል የተጀመረው ሂደት ወደ ትክክለኛው አቅጣጫ የሚወስድ ጎዳና ነው። በመጨረሻም በኒውዮርክ ባሪሽ ኮሌጅ ኩባዩ ተንታኝ ቴድ ሄንከን ሲናገሩ ደግሞ የኩባው መሪ ራውል ካስትሮ የኮሚኒስቱ መንግሥታቸውና የሚከተላቸው ፖሊሲዎች ከዩናይትድ ስቴትስ ጋር ግንኙነቶች በመሻሻላቸው እንደማይቀየሩ አጥብቀው ተናግረዋል ይላሉ። ካስትሮ በተጨማሪም በሚያስገርም መልኩ ዛሬ ላንስማማባቸው የምንችል ነጥቦች፣ ዓለም የምትጓዘው ፈጥና በመሆኑ ነገ ተስማምተንባቸው ልንገኝ እንችላለን ብለዋል። ከኦባማ ጋር ሲነጋገሩ ራውል ካስትሮ ባለፉት ሶስት ዓመታት ጊዜ ውስጥ ተለውጠው ዲሞክራት ሆነዋል። አልችልም ስልጣን እለቃለሁ ያሉትም ከሶስት ዓመት በኋላ እንደ አውሮፓውያን የዘመን አቆጣጠር በ2018 ነው። ለማንኛውም ግን አሁን ለመልካም ግንኙነት መፈጠር የሚጣለው መሰረት ወደ ትክክለኛው አቅጣጫ የሚያመራ ይመስለኛል ምክንያቱም ጉዳዩ ስለ ሚስተር ራውል ካስትሮ ወይም ባራክ ኦባማ ሳይሆን ስለ ኪዩባ ሕዝብ በመሆኑ ነው። እናም ይሄኛው አዲሱ ፖሊሲ ካሮጌው የተሻለ ይጠቅማቸዋል ብዬ አስባለሁ። ሄንከን በመጨረሻም አስተያየታቸውን ሲያጠቃልሉ ሁለቱ አገሮች ባለፈው ታህሳስ በደረሱት ስምምነት መሰረት ዲፕሎማሲያዊ ግንኙነቶቻቸው ተሻሽሎ ከተገኙ ሚስተር ኦባማ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ ም ሥልጣን ከማስረከባቸው በፊት ኮንግሬሱ በኪውባ ላይ ተጥሎ የቆየውን የኢኮኖሚ ማዕቀብ ሊያበቃ ይችላል ብለዋል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 ለመካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት። መስኪን ልትነጋ ምድ ልሂድ ሸመንደፈል ልሳፈር ባቡሩን በእንግድነት መታ ከሸገር ሐረረ ልቤን ይዛው ሄደች ወደ ሩቅ አገር ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንዴ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ።